ትኩረት በአፍሪካ ኬንያውያን ለምርጫ እየተዘጋጁ ነው። በሚቀጥለው ማክሰኞ ሳምንት ነሐሴ ሁለት ቀን ፕሬዝዳንታቸውን፣ እንደራሴዎቻቸውንና አገር ገዦችን ይመርጣሉ። 48 ሚሊዮን ከሚሆነው የኬንያ ሕዝብ 20 ሚሊዮን የሚሆነው በምርጫው ይሳተፋል ተብሎ ይጠበቃል። ኬንያ እንደ ኤሮፓ አቆጣጠር ከ1991 ዓ ም ወዲህ የመድብለ ፓርቲ ስርዓትን በመዘርጋት ምርጫዎችን ስታካሄድ ብትቆይም አብዛኛዎቹ ምርጫዎች ግን ማጨረር የታየባቸውና አመፅም የነበረባቸው ናቸው። በተለይ እንደ አውሮፓ አቆጣጠር በ2007 ዓ.ም የተካሄደውን ምርጫ ተከትሎ የተፈጠረው ሁከትና ብጥብጥ ከሁሉም ይበልጥ ከፍተኛ ንብረት የወደመበትና አንድ ሺ ሰዎች የሞቱበት እንደነበር የሚዘነጋ አይደለም። ሆኖም ኬንያ ከዚያ ወዲህ ብሔራዊ መግባባትና እርቅ እንዲሰፍን በማድረግና የምርጫ ስርዓቱን በማሻሻል ፕሬሱን ክፍት በማድረግ በማድረግና የፖለቲካ ምህዳሩን በማስፋት ለውጥ አሳይታለች ነው የሚባለው። እንደ አውሮፓ አቆጣጠር በ2013 ዓ.ም የተካሄደው ምርጫ በአንፃራዊም ቢሆን አማራጮች የነበሩበት ሰላማዊ፣ ነፃና ፍትሐዊ ነበር በማለት የኬንያን ዴሞክራሲ በአካባቢው ካሉ ዴሞክራሲዎች እንደሚሻል የሚከራከሩ አሉ። ያም ሆኖ ኬንያ አሁንም በሰብአዊ መብቶች ተወቃሽና በተለይ በሙስና ዋና ተጠቃሽ ሀገር በመሆኗ ምርጫው በትክክል ህዝቡ የሚወስንበት ወይም የህዝቡ ውሳኔ የሚከበርበት ላይሆን ይችላል የሚሉም አሉ። በየአመቱ የሀገሮችን የሙስና ደረጃ የሚያወጣው ትራንስፓረንሲ ኢንተርናሽናል ባለፈው ዓመት ዘገባው ኬንያን ከ176 ሀገሮች በ145ኛ ደረጃ አስቀምጧታል። ቢሆንም ኬንያ በዚህ ዓመት የተሻለ ምርጫ እንደምታካሄድ ነው ብዙዎች ተስፋ የሚያደርጉት። እስካሁን የተካሄዱት የምርጫ ዘመቻዎች በአብዛኛው ሰላማዊ እንደነበሩ የተገለጸ ሲሆን በቅድመ ምርጫ ዝግጅቱ ሂደት ላይም የጎላ ችግር አልታየም ነው የተባለው። በዘንድሮ ፕሬዚዳንታዊ ውድድር ስድስት እጩዎች እንዳሉ ቢታወቅም ዋናዎቹ ተፈካካሪዎች ግን በስልጣን ላይ ያሉት የጁብሊ ፓርቲ መሪ ሚስተር ኡሁሩ ኬንያታ እና ዋና ተቃዋሚው የብርቱካናማው እንቅስቃሴ በእንግሊዝኛ ምህጻሩ ኦዲኤም ፓርቲ መሪ የቀድሞው ጠቅላይ ሚኒስትር ሚስተር ራይላ ኦዲንጋ ናቸው። ባለፈው ሰኞ ይካሄዳል ተብሎ በነበረው ፕሬዚዳንታዊ የቴሌቪዥን ክርክር ላይ ግን ፕሬዚዳንት ኡሁሩ አለመገኘታቸውና ሚስተር ኦዲንጋ ብቻ መቅረባቸው ኬንያውያንን ሲያነጋግር ነው የሰነበተው። የአፍሪካ ፖሊሲ ኢንስቲትዩት ዋና ኃላፊ ዶክተር ፒተር ካግዋንጃ እንደሚሉት የነበረው ክርክር ሳይሆን ንግግር ሲሆን ህዝቡ ግን ክርክሩን በጉጉት ይጠብቅ ነበር። በክርክሩ ህዝቡ በፕሬዝዳንት ኬንያታና የቀድሞ ጠቅላይ ሚኒስትር ሚስተር ኦዲንጋ ያለውን ሁኔታ ማየት ይፈልግ ነበር ምክንያቱም ዞሮ ዞሮ አንዱ ፕሬዝዳንት፣ አንዱ ተቃዋሚ መሆናቸው የማይቀር ነው በማለት የክርክሩ ዝግጅትም ሌሎችንም ያሳተፈ ቢሆን የተሻለ ሊሆን ይችል እንደነበር በመግለጽ ተችተዋል። ከዓለም ባንክ የተገኘው መረጃ እንደሚያረጋግጠው ኬንያ በምስራቅ አፍሪካ ከፍተኛ የወጣት ስርአቶች ከሚገኙባት አገሮች አንዷ ናት። 47 ከመቶ የሚሆነው ህዝቧም ኑሮው ከድህነት ወለል በታች እንደሆነ ነው የሚታመነው። ሁሉም ተወዳዳሪዎች ለእነዚህ ችግሮች፣ ለደህንነት ስጋቶችና ለሙስና ትኩረት እንደሚሰጡ በምርጫ ዘመቻቸው አስታውቀዋል። ፕሬዚዳንት እሁሩ ቢመረጡ ስድስት ሚሊዮን የሥራ ዕድል እንደሚፈጥሩ ቃል ሲገቡ ኦዲንጋ ደግሞ በቅድሚያ የምግብ ዋጋንና የቤት ክራይን በመቀነስ ለተቸገሩት እንደሚደርሱ ሲናገሩ ተሰምተዋል። አብዛኛው ወጣት መራጭ ግን በሁለቱም ላይ እምነት እንደሌለውና ንግግራቸውንም የተለመደ የፖለቲከኞች የምርጫ ሰሞን ቅስቀሳ አድርጎ እንደሚወስደው ነው ታዛቢዎች የሚናገሩት። የኬንያ ምርጫ የዓለም አቀፉን ማኅበረሰብ ትኩረትም እንደሳበ ነው ያለፈው 2013 ዓ ም ምርጫ 23,000 ታዛቢዎች እንደነበሩት የሚነገር ሲሆን ዘንድሮም በርካታ አገራዊ ዓለም አቀፋዊና አህጉራዊ ታዛቢዎች እንደሚታዘቡት ነው የሚጠበቀው። በቀድሞ የጋና ፕሬዚዳንት ሚስተር ጆን ራማኒ መሃማ የሚመራው የጋራ ገበያ አገሮች የምርጫ ታዛቢ ቡድን፣ በቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ሚስተር ጆን ኬሪ የሚመራው የካርተር ማዕከል የምርጫ ታዛቢ ቡድንና በኔዘርላንዳዊቷ የአውሮፓ ፓርላማ አባል ወይዘሮ ማሪቼስካክ የሚመራው አንድ መቶ አባላት ያሉት የአውሮፓ ህብረት የምርጫ ታዛቢ ቡድን ከሚጠቀሱት የምርጫ ታዛቢዎች ዋና ዋናዎቹ ናቸው። ከምርጫው ዝግጅት፣ ከታዛቢዎች ብዛት፣ ካለው የመገናኛ ብዙሀን ነፃነትና የፖለቲካ ምህዳር ስፋት እንዲሁም ምርጫው አማራጭ ያለው ከመሆኑ አንጻር ኬንያውያን በነፃነት ሊመርጡና የምርጫ ሂደቱም ቢያንስ በሰሜንና ደቡብ ካሉ የአገሪቱ ጎረቤቶች የተሻለ ዴሞክራሲ የሚንጸባረቅበት ሊሆን እንደሚችል ብዙዎች ተስፋ ያደርጋሉ።